ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም እንደምን አመሻችኋል! የጋቢና ተከታታዮች የዕለተ ሰኞ ሚያዝያ 11 2013 ዓ ም ምሽት ዝግጅታችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ስርጭቱን ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መርጠን አብረናችሁ ልናምሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ። ክልል ሰሜን ሸዋ ዞን በሚገኙ የተለያዩ ከተሞች ላይ እየተፈጸመ ያለውን ጥቃት ሸሽተው የተፈናቀሉ ሰዎች ቁጥር ሩብ ሚሊዮን ደርሷል። እየደረሱ ያሉትን ጥቃቶችና የጥቃቱ ሰለባዎችን ሁኔታ የሚዳስስ ዘገባ ይኖረናል። የገብረ ክርስቶስ ግጥም ያለበት የእሱን ግጥሞች ያካተትኩበት እሱንም ለማመስገን በሴም ታይም ግን ንግድ ባንክ ያለው የኪስ ቡክ ይዘቱን ሳይዙንና ቀለሙን ተንተርሼ ነው ይህንን ካታሎግ የሰራው። አሁን ደግሞ የሰማችሁት የስዕልና የፎቶ ባለሙያ የሆነው ለይኩናሁ ሰናይ ነው። በስራዎቹ ዙሪያ ልናዋራው የምሽቱ እንግዳችን ነው። ምሽቱን ከእኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። በአማራ ክልል ሰሜን ሸዋ ዞን በሚገኙ የተለያዩ ከተሞች ላይ በተፈጸሙ ጥቃቶች ምክንያት የተፈናቀሉት ሰዎች ቁጥር ከሩብ ሚሊየን እንደሚበልጥ የዞኑ አደጋ መከላከልና የምግብ ዋስትና ጽህፈት ቤት አስታወቀ። ጥቃቱ በከባድ የጦር መሳሪያ የታገዘ እንደነበር ከቦታው የሾሹ ነዋሪዎችና የአማራ ክልላዊ መንግስት ገልጿል። የክልሉ መንግስት ቃል አቀባይ ለጥቃቱ ኦነግ ሸኔ ብለው የሚጠሩትን የኦሮሞ ነጻነት ሰራዊት ነን የሚለው የሚለውን ቡድን የወነጀለ ሲሆን የኦሮሞ የብሔረሰብ አስተዳደር ዞን ግን ቡድኑ የለበትም ብሏል የተፈናቃዮቹ ቁጥር ከፍተኛ በመሆኑ ተፈናቃዮቹን መልሶ ለማቋቋም ከአቅሙ በላይ መሆኑን የምግብ ዋስትና ጽህፈት ቤቱ አስታውቋል በተያያዘም በአማራ ህዝብ ላይ እየተፈጸመ ነው ያሉትን ግድያና ማፈናቀል ያወገዙ ሰልፈኞች ደሴ ከተማ ውስጥ አደባባይ ላይ ወጥተው ድምጻቸውን አሰምተዋል የሀገሪቱ መከላከያ ሚኒስቴር የአካባቢውን ጸጥታ ለማረጋገጥ በሚል በወሰደው እርምጃ በሰሜን ሸ ዘንባባ በኦሮሞ ብሔረሰብ አስተዳደር እና በደቡብ ወሎ ዞኖች ላይ የማዘዣ ማዕከል ወይም ኮማንድ ፖስት ማቋቋሙን አስታውቋል። ዘገባውን ያደረሰን መስፍን አራጌ ነው። ኢትዮጵያ እየገነባች ባለችው በታላቁ ህዳሴ ግድብ ዙሪያ አንዳንድ ዓለም አቀፍ የመገናኛ ብዙሃን የሚዘግቡበት መንገድ የተፋሰሱን ሀገራት የጋራ ተጠቃሚነት የሚያበረታታ አይደለም ሲሉ ሰሞኑን ባካሄዱት ውይይት ላይ የተሳተፉ በዘርፉ ጥናት ያደረጉ ምሁራን ተናገሩ። አንዳንድ የመገናኛ ብዙኃን ተቋማት የህዳሴ ግድቡን ጉዳይ ለኢትዮጵያ የሉዓላዊነት ለግብጽ ደግሞ የህልውና ጉዳይ አድርገው መዘገባቸው በወንዙ ፍትሐዊና የጋራ ተጠቃሚነት ላይ አሉታዊ ተጽዕኖ ፈጥሯል ሲሉም ምሁራኑ አክለዋል። ኢትዮጵያ፣ ግብጽና ሱዳን የህዳሴውን ግድብ አስመልክቶ የሶስትዮሽ ውይይት ሲያካሂዱም ቆይቷል። እስካሁን ድረስ ግን አለን የሚሉትን እውነት ማስታረቅ ወይም ከስምምነት ላይ መድረስ አለመቻላቸውን የተገለጸው ዘገባውን ያደረሰችን አስቴር ምስጋናው ናት። ግብጽ ውስጥ ከዋና ከተማዋ ከካይሮ በስተ ሰሜን በደረሰ የመንገደኛ ማመላለሻ የባቡር አደጋ ሳቢያ ቢያንስ 11 ሰዎች መሞታቸውን የሀገሪቱ ባለስልጣናት አስታወቁ። ትላንት እሁድ አደጋው የደረሰው አራቱ የባቡር ፍርጎዎች ሀዲድ ስተው በመገልበጣቸው መሆኑን ባለስልጣናቱ አስታውቋል። ቢያንስ 98 ሰዎች መጎዳታቸውን የሀገሪቱ የጤና ሚኒስቴር ገልጿል። ባቡሩ ከካይሮ ማንሱራ ወደምትባል የናይል ዴልታ ከተማ በመጓዝ ላይ እንደነበረም ነው የተገለጸው። ግብጽ ውስጥ ባለፉት ቅርብ ዓመታት የባቡር አደጋ በተደጋጋሚ ደርሷል። በሌላ ዜና ሩሲያ ትላንት እሁድ 20 የቼክ ሪፐብሊክ ዲፕሎማቶችን ከሀገሩ አስወጣች። ቼክ ሪፐብሊክ በሀገሯ በጦር መሳሪያ መጋዘን ላይ የደረሰውና ለሁለት ሰዎች ሞት ምክንያት የሆነውን ፍንዳታ ያደረሱትን እንደ አውሮፓውያን አቆጣጠር በሁለት 2018 ዓ.ም እንግሊዝ ውስጥ የመርዝ ጥቃት የፈጸሙ ያለቻቸውን ሁለት ሩሲያውያን ሰላዮች ናቸው ብላ ከወነጀለች በኋላ በሁለቱ ሀገራቶች መካከል ፍጥጫ ተፈጥሯል። በቼክ ሪፐብሊክ ዋና ከተማ ፕራግ 18 ሩሲያውያን ዲፕሎማቶች ከትላንት በስቲያ ቅዳሜ ዕለት ከሀገሯ እንዲወጡ አዛለች። ሩሲያ በበኩሏ በትላንትናው ዕለት የሀገሮቻችንን መልካም ግንኙነት የሚደመሰስ ተግባር የፈጸሙ ወገኖችን በትንኮሳ አድራጎት ተጠያቂነት እንዲገባቸው እናደርጋለን ስትልም ዝታለች። ቼክ ለሩሲያውያኑ ዲፕሎማቶች እንዲወጡ የሶስት ቀን የጊዜ ገደብ የሰጠ ሲሆን ሩሲያ ግን ለቼኮቹ ዲፕሎማቶች የአንድ ቀን ጊዜ መስጠቷ ተገልጿል። ሪፐብሊክ ከሰባት ዓመታት በፊት የጦር መሳሪያ መጋዘን ፍንዳታ ያደረሱት ሩሲያውያኑ ናቸው ብላ እንደምትጠረጥር ለሰሜን አትላንቲክ ቃል ኪዳን ድርጅት ኔቶና፣ ለአውሮፓ ሕብረት አሳውቅ ያለው ብላለች። የሕብረቱ አባል ሀገራቶች የውጭ ጉዳይ ሚኒስትሮች በጉዳዩ ላይ ዛሬ ስብሰባ አድርገው እንደሚወያዩበት አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ፕራግ፣ ሩሲያ በቼክ ምድር ላይ በፈጸመችው የክህደት አድራጎት ላይ የወሰደችው ጠንካራ አቋም ያስመሰግናታል ብሏል። አድማጮች ለሰዓቱ ያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪግ ወይም የስልክ ቁጥራችንን ፕላስ 1 202 227 6379ን በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በአማራ ክልል ሰሜን ሸዋ ዞን በሚገኙ የተለያዩ ከተሞች ላይ በተፈጸሙ ጥቃቶች ምክንያት የተፈናቀሉት ሰዎች ቁጥር ከሩብ ሚሊዮን እንደሚበልጥ የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት አስታወቀ። ጥቃቱ በከባድ የጦር መሳሪያ የታገዘ እንደነበር የሸሹ ነዋሪዎችና የአማራ ክልላዊ መንግስት ገልጸዋል። የክልሉ መንግስት ቃል አቀባይ ለጥቃቱ ኦነግ ሸኔ ብለው የሚጠሩትንና የኦሮሞ ነጻነት ሰራዊት ነን የሚለውን ቡድን የወነጀሉ ቢሆንም የኦሮሞ ብሔረሰብ አስተዳደር ዞን ግን ቡድኑ የለበትም ብሏል። የተፈናቃዮቹ ቁጥር ከፍተኛ መሆኑንና መልሶ ለማቋቋም ከአቅሙ በላይ መሆኑን የምግብ ዋስትና ጽህፈት ቤቱ ጨምሮ ገልጿል። በተያያዘም በአማራ ሕዝብ ላይ የተፈጸመ ነው ያሉትን ግድያና ማፈናቀል ያወገዙ ሰልፈኞች ደሴ ከተማ ውስጥ አደባባይ ወጥተው ድምጻቸውን አሰምተዋል። የሀገሪቱ መከላከያ ሚኒስቴር የአካባቢውን ጸጥታ ለማረጋገጥ በሚል በወሰደው እርምጃ በሰሜን ሸዋ በኦሮሞ ብሔረሰብ አስተዳደርና በደቡብ ወሎ ዘኖች ላይ የማዘዣ ማዕከል ወይም ኮማንድ ፖስት ማቋቋሙን አስታውቋል። መስፍን አራጌ ዝርዝሩን ይዟል። የሰሜን ሸዋ ዞን አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ ወርቅ አለማ ኮስትሬ ከሚያዚያ ስድስት ጀምሮ በተከሰተው ችግር ከሁለት መቶ ሀምሳ ሺህ ሕዝብ በላይ ከአካባቢው ተፈናቅሏል ነው የሚሉት። እንግዲህ ከሚያዚያ ስድስት አካባቢ ጀምሮ ከሁለት መቶ ሀምሳ ሺህ በላይ ሰዎች ተፈናቅሎ ወደ ተለያዩ አካባቢ ነው ያሉ። በርካታ ጉዳት ደርሷል። ንብረቶች ወድመዋል። የሰው ህይወት አልፏል። ምናልባት እነዚህን ዝርዝር በተጣራ መልኩ አሁን የጸጥታ ሁኔታ መመለስ ሲጀምር አጣርተን ይፋ ማድረግ የምንችልበት ሁኔታ ይፈ ይባራል ብዬ አስባለሁ። አሁን ባለው ሁኔታ ግን ያው በተቻለ መጠን የአካባቢውን ሰላም ለመመለስ እየተሰሩ ያሉ ስራዎች አሉ። በየደረጃው ካሉ የመንግስት አካላት ጋር በጋራ በመሆን ከህብረተሰቡ ጋር በጋራ በመሆን አካባቢውን ወደ ሰላም ለመመለስ ጥረት እየተደረገ ነው። አካባቢዎቹን ወደ ቀድሞ ሰላማቸው ለመመለስ ከሚደረገው ጥረት ጎን ለጎን ተፈናቅለው በሰሜን ሸዋ ዞን የተለያዩ አካባቢዎች ለተጠለሉት የምግብና የአልባሳት ድጋፍ እየተደረገ ነው ብለዋል። አጠቃላይ እነዚህ የተፈናቀሉትን ሰዎች ለመደገፍ የተጀማመሩ ስራዎች አሉ ከህብረተሰቡ ጋር በጋራ ሆነን አሁን ባለው ሁኔታ በተለይ በየ አካባቢ ያለው ህብረተሰብ ተፈናቃዮቹ በሄዱበት ሁላ መጠለያ በመስጠት ምግብ በመስጠት በማስተባበር በሄዱበት አካባቢ ያለው ህብረተሰብ ወጣቱን ጭምር ተጋግዞ ስራ እየሰሩና ቢያንስ እነዚህ ተፈናቃዮች ድጋሚ ደግሞ ለሌላ አደጋ ለምግብ ችግርም እንዳይጋለጡ እያገዘን ያለው ማህበረሰቡ። የደረሰው ሰብአዊ ቀውስ እጅግ ከባድ ነው የሚሉት ኃላፊው በመንግስት ጥረት ብቻ ችግሩን ለመፍታት እንደሚከብድ ይናገራሉ። ተጋግዘ እነዚህም በዘላቂነት ወደ ሳይበር መለስ ካልቻልን፣ አሁን ባለው ሁኔታ ያለን ተፈናቃይ ቁጥር አጠቃላይ የደረሰው ሰብአዊ ቀውስ በጣም ከባድ ነው። ይህን ያህል ነው ብሎ መናገር ያስከፍራል። በጣም ግዙፍ ችግር ነው የደረሰው እና ይህንን በቀጣይ እንግዲህ እያጣራን ለሚዲያዎችም፣ ለሚመለከተው አካል ይፋ እናደርጋለን ብዬ አስባለሁ ነው። እናም ተቆርቋሪ ነኝ የሚሉ ከጎናቸው እንዲቆም ጥሪ አስተላልፈዋል። እስካሁን ሰብአዊ ቀውሱን ለመቀነስ በተደረገው ርብርብ የላቀ ሚና ተጫውተዋል ላሏቸው የህብረተሰብ ክፍሎችን ምስጋና አቅርበዋል። ህብረተሰቡ በእርግጥ እያገዘ ነው ለዕለት ለእለት ደራሽ የሚሆኑ ነገሮች አልባሳት፣ ምግብ፣ ምንም እያገዘን ነው። ግን አሁንም ድጋፍ ያስፈልጋል። በርካታ ችግር ስለሆነ የደረሰው የክልሉ መንግስት፣ የክልሉ አደጋ መከላከል ጋር ትብብር ተደርጎ የክልሉ አደጋ መከላከል ድጋፍ እያስገባልን ነው ያለው። ምን አይነት ድጋፍ ናቸው የሚደረጉላት? የዕለት ምግብ ለምሳሌ እንደ ሩዝ አይነት፣ ለሕፃናቶች አልሚ ምግቦች እንደዚህ እንደዚህ የመሳሰሉ ቶሎ መመገብ የሚችላቸው ምግብ ለጊዜያዊ ድጋፍ እያደረገልን ነው ያለው። ወረዲ አሁን ደብረ ብርሃን ላይ ምክክብ አድርገን ከአዳማ ነው የመጣው በአስቸ ተፈናቃዮቹ ወደ ያሉበት አካባቢ ማድረስ እየሰራ ያለ ነው። የደብረ ብርሃን ዩኒቨርሲቲ፣ የሃይማኖት ተቋማት፣ በየከተማው ያሉ ወጣቶች በደብረ ብርሃን ያሉ ደብረ ሲና ያሉ መሀል ሜዳ ያሉ ወጣቶች ማህበረሰቦች፣ አጠቃላይ ተፈናቃዮቹ በተንቀሳቀሱበት ቦታ ሁላ ያለ ህብረተሰብ ከሚለብሰው ልብስ ጀምሮ ድጋፍ እያደረገ ነው ያለው። እውነት ለመናገር በቃ ኢትዮጵያዊነት በተላበሰ መልኩ በተቻለ መጠን ሰው ችግር እንዳይገጥመው ከተፈናቀለ በኋላ ብለው ለመርዳት ጥረት እያደረጉ ነው። ከዚህ አንጻር ምስጋና ልናቀርብ እንፈልጋለን። ከተማ 03 ቀበሌ ነዋሪ የነበሩት ወይዘሮ ገላ ተምትሜ በተቀሰቀሰው ጥቃት ቤት ንብረቴን ጥዬ ከአምስት ቤተሰቤ ጋር ደብረ ብርሃን ዘልቅ ያለው ይላሉ። ኧረ ምንም ነገር አልያስም። እኔ ምንም አለበስኩም። አሁንም ብታየኝ ልጅ ራውድ ነው የው ቁጭ አልኩት። እንኳን ልብስ ልዝ ልጆችን እንዴት አድርጌ ለያዛቸው? አምስት ህፃኖች እያለሁ ቤተሰቦች ደግሞ ሰባት ነን። እዚህ የፈሰስኩት እዚያ ደግሞ የቀሩት ጦርነት ለ ያሉት ሶስት ሰዎች አሉ። ባለቤት ያለ ልጆች አሉ። እንዴት ይሻለኛል? እንዴት ይሻላል? ለመንግስት አቤቱታችን ቶሎ ድረስልን። የልጆች ኑሮ አይደለም እኛ አልተጠነቀቅንም። እኛ ህግ አለ መንግስት አለ ብለን በ ጠባቅ ስበት ነበር። ይህ ሁሉ ደርሶብናል። ቶሎ አቅጣጫዊ ድረስልን። ለመንግስት ጆሮ መንግስት ሳለ ተፈናቃዮቹ ወደ አካባቢያቸው እንዲመለሱና መልሰው እንዲቋቋሙ ይደረጋል የሚለውን የመንግስት አቅጣጫ ተከትሎ ወይዘሮ ያደረባቸውን ስጋት አልደበቁም። ይመጣል ብለው ወደዚያ ልንመለስ ነው። እኔ የምጠይቀው ለመንግስት የመጨረሻው እድላችን ወዴት ጋ ነው? አቅጣጫው እንዴት አድርገን ነው የምናውቀው? እንዴት ስ ነው የምንኖረው? እንዴት ነው መንግስት የሚያዳምጠን፣ ን የሚዳድስሰን? አሁን የተረፈው ተርፏል። ልጆቻችን አልቀዋል። ለምቅሰሙት ልጆቻችን አልቀዋል፣ የሉም። እንዴት ነው አሉ አኗኗራችን ለወደፊቱ? መንግስት እንዴት ያለው ነው የሚቀበለን? እንዴት ነው እንዴት አድርገን ነው የምንኖረው? ወገኖቻችን ስናልቅ እንዴት ዝም ትላላችሁ እናንተ? በዚሁ መጠለያ ከሰፈሩትና ሁለት መቶ ከሚደርሱት ተፈናቃዮች አንዱ ቀሲስ ታምራት ስለሽ ናቸው እሳቸውም አምስት ቤተሰቦቻቸውን ይዘው ነበር ወደ ደብረ ብርሃን የዘለቁት በሸዋረቢት ከተማ አስተዳደር በዜሮ አምስት ቀበሌ በነበረው እንትን በርካታ ሀብት ንብረት ወድመዋል በተጨማሪ ደግሞ በርካታ ወጣት ህይወታቸውን አጥተዋል አንድ ቤት አራት ሰው ህይወቱን አሳ በነበረው እንትን ላይ አቅማቸው እየተደከመ ሲመጣ የሚያ ሰዎች ሲመጡ በች እንደህል የመጣ ነው የመጣ ነው እድሉ የገባለት መንገድ ላይ የቀረው ደብረ ብርሃን ደብረ ና ጣርማበር አርማኒያን ጨምሮ ከሸዋ ሮቢት ወደ አዲስ አበባ በሚወስደው መንገድ ባሉ ከተሞች ተፈናቃዮቹ ለመጠለል መገደዳቸው ታውቋል። መንግስት ህዝቡን በማደራጀት መልሶ በማቋቋምና ጥቃት ፈጻሚዎች ላይ እርምጃ በመውሰድ ዘላቂ ሰላም እንዲያሰፍን ጠይቀዋል። ባዳቦታ ነበር። ከአንድ ቤተሰብ ሶስት ሁለት የሞተበት ሰዋል። ለውን መንግስት እንጠይቅልን፣ ቤተሰቦቻቸውን እርዳታ እንዲያደረግልን፣ ተጎዱትም መልሶ የማቋቋም ስራ እንዲሰራልን እንፈልጋለን። ይህ በእንዲህ እንዳለ በአማራ ብሔርና ተወላጆች ላይ የሚደርሰውን ግድያና መፈናቀል እናወግዛለን የሚል መፈክር ያነገቡ በሺዎች የሚቆጠሩ የደሴ ከተማ ነዋሪዎች ዛሬ የተቃውሞ ሰልፍ አድርገዋል። በርካታ መፈክር ያነገቡት ሰልፈኞች አጥፊዎች ላይ ተገቢ እርምጃ በመንግስት በኩል ባለመወሰዱ የተደራጀና ዘር ተኮር ጥቃት በአማራ ሕዝብ ላይ እንዲፈጸም ምክንያት ሆኗል ሲሉ ይከሳሉ። ግድያና መፈናቀል ይብቃ፣ ንጹሃን ላይ ጥቃት እንዲፈጸም ምክንያት የሆኑ በየትኛውም ደረጃ ላይ የሚገኙ አካላት ተጠያቂ ሆኑ የሚሉ ድምጾችን ሰልፈኞቹ አሰምተዋል። ከቀናት በፊት የኢፌዴሪ መከላከያ ሚኒስቴር ባወጣው መግለጫ በሰሜን ሸዋ ኦሮሞ ብሔረሰብ አስተዳደር እና ደቡብ ወሎ ዞኖች ውስጥ ኮማንድ ፖስት መቋቋሙ ቀውሱን ይፋ አድርጓል። ኮማንድ ፖስቱ ሰላምና ጸጥታ በሚያደፈርሱ ቡድኖች ላይ እርምጃ በመውሰድ የህግን የበላይነት ያረጋግጣል ነው የተባለው። ኮማንድ ፖስቱ የአካባቢውን ሰላም ወደነበረበት ለመመለስ ክልከላዎችን ያስቀመጠ ሲሆን ከደብረ ሲና እስከ ኮምቦልቻ አዋሳኝ ወረዳዎች መንገድ ላይ ከመንገዱ ግራና ቀኝ እስከ 20 ኪሎ ሜትር ውስጥ የጦር መሳሪያ ይዞ መንቀሳቀስን ከልክለዋል። እንዲሁም መንገድ መዝጋትን ጨምሮ የእምነትና የመንግስት ተቋማትን፣ የግለሰብ መኖሪያ ቤትና ንብረት ማውደም ለዚህ ተግባር በተናጠልም ሆነ በቡድን ማንቀሳቀስ በጥብቅ የተከለከለ መሆኑን አሳስበዋል። የአማራ ሚዲያ ኮርፖሬሽን ዛሬ ቀትር ላይ በነበረው የዜና ወጃው ወደ ተለያዩ አካባቢዎች ተፈናቅለው የነበሩ የሸዋ ሮቢ ነዋሪዎች ወደ ቀያቸው መመለስ መጀመራቸውን ዘግበዋል። ለአሜሪካ ድምጽ ሬዲዮ መስፍን አድራጌ መስፍንን ለዘገባው እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤን ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባችን እንለፍ። ሳሊና የፎቶግራፍ ጥበብ ባለሙያው ለይኩና ሁሰናይ ለጋቢና ቪኦኤ እንግዳ አይደለም። ከዚህ ቀደም የበራሪ ማንኪያ አርቲ ኢንስታሌሽን ወይንም የጥበብ ገጠማ ስራዎችን እንዲሁም ተሞክሮን በተመለከተ እንግዳችን ሆኖ ነበር። ለይኩን ከዚህ ቀደም ስራዎቹን ከአዲስ አበባ ውጪ በፈረንሳይ ለንደን፣ በማሊ ዲሞክራቲክ ኮንጎ ያቀረበ ሲሆን ከሰሞኑም ዘጋርዲያን ወይም ጠባቂ የተሰኘ በ17ኛው መቶ ክፍለ ዘመን የኢትዮጵያ የእንጨት ስራዎች ላይ የተመሰረተ ልዩ መንፈሳዊ ሥራዎችን ለእይታ አቅርቧል። ከዚህ በተጨማሪም የሰዓሊ ገጣሚና ባለቅኔ ገብረ ክርስቶስ ደስታ የግጥም ስራዎችን ያካተተና ሌሎች የራሱን የተለያዩ የሥነ ጥበብ ስራዎች ስብስብ የያዘ አረንጓዴ የኪስ መጽሐፍ አሳትሟል። ሰዓሊ ላይኩና ውሰናይን ያነጋገረችው ኤደን ገረመውናት ቃለ ምልልሱ ላይኩን በአረንጓዴ መጽሐፉ ላይ ካሰፈረው የገብረ ክርስቶስ ግጥም ላይ ጥቂት ከሚያነብበት ይጀምራል። የሙዚቃ ድምፅ ይለናል። ገብረ ክርስቶስ ደስታ የዛፉ ቅርንጫፍ የበገና ቅኝት ነፋስ ሲያውተረትር የሚጫወትበት እያጨበጨቡ ቅጠሎች በእጃቸው ዜማውን ሲያደምቁ ወፎች ድምፃቸውን እያስቀረቁ ወንዙ እየተላጋ እየተጋረፈ ሴት እንዳለንጋ፣ ባህር ሲገላበት እየተንጠራራ ባህሩን ሲቧጥት፣ መብረቅ ደመናውን ሰንጥቆ ሲወጣ እያስገመገመ ሰማዩ ሲቆጣ፣ ሙዚቃ ተወልደዋል። ፍጥረት ተሰብስቦ መዝሙር ይዘምራል። ይለናል ገብረ ክርስቶስ ደስታ። በጣም ግሩም ነው። አመሰግናለሁ። ዛሬ እንግዲህ የተገናኘ ነው ግሪን ቡክ ወይም አረንጓዴ መጽሐፍ የተሰኘ ነገር አሳት መሃል እና፣ ምንድን ነው ግሪን ቡክ የሚለው ሀሳቡ ምንድን ነው? እስቲ ግሪን ቡክ ሀሳቡ ምንድን ነው? እንደ ገብረ ክርስቶስ መታወሻነት የገብረ ክርስቶስ ግጥም ያለበት የእሱን ግጥሞች ያካተትኩበት እሱንም ለማመስገን በሴም ታይም ግን የኢትዮጵያ ንግድ ባንክ ያለው የኬስ ቡክ ይዘቱን ሳይዙን እና ቀለሙን ተንተርሼ ነው ይህንን ካታሎግ የሰራው እና ለምንድን ነው ሲባል አጅ ፎዋናጅ ሴክ አፎ መን የሚለውንም ለማስታረቅ ነው። ለምን ስዕልም እየሸጥም እየለብ ያለ ነው። በሴም ታይም መሸጥ ደግሞ ማስተዋወቅን ነው። ሀገርን ማስተዋወቅ ነው። ስነጥበብን ማስተዋወቅ ነው። ሀሳብ መሸጥ ነው ዞሮ ዞሮ እና ምንድን ሁሌ ደግሞ ስል ምንስለው ለግድግዳም ብቻም አይደለም። ለኪሳችንም የሆነ ጭረት ሰዓት ያውተን ምናነባት ምናያትም ለኪሳችን የምትሆንም አርት ቡክም ታስፈልገናለች በሚል ነው ይህንን ሀሳብ የሰራሁትና ሙሉ ለሙሉ አንድ ሜድ ስቱዲዮ ውስጥ የተሰራ እጅ ስራ ውጤት ነው። አሜን አንድ ሜድ ሲሆን ዋጋውም ጊዜውም ከፍ ይላል እና እነዚህን ካታሎጎች እንግዲህ መቶ ብር ነው የምሸጣቸው። አንደኛ ስዕሎቻችን ተወዶ እንደ አውሮፓ ስታንዳርድ ከፍ አሉ ለሚለው ወረድ ብዬ እንግዲህ ሁሉም ቤት ውስጥ ሁሉም ኪስ ውስጥ ይቺን ካታሎግ ልክ እንደ ባንክ ቡኩ ኪስ ውስጥ እንዲያስቀምጠው እሴም ታይም ደግሞ ገብረ ክርስቶስንም እንዲያስብ እሱንም ለማስታወስ የገብረ ክርስቶስ ግጥም እንዳለበት ነግረኸኛል ግን ምን አይነት ስራዎች ናቸው የተካተቱበት በጣም ጥሩ አክቹሊ የገብረ ክርስቶስ ጎልጎታ ስዕሉ በጣም ሁላችንም የሚነካን ስዕል ነው። ታሪኩም የሚገርም ስዕል ነው። ነጭና ጥቁር ጉዳይ የተነሳበት እና አይ ክርስቶስ ጥቁር ነጭ ነው ነው የምንለው ወይ በደሞ አድኑናል ነው የምንለው ብሎ የሰራው ጎልጎታ ስዕል አለ። እሱ ስዕል ደግሞ እኔ በእኔ ፊሊንግ ቴክኒክ በመላጭ የሳልኩት ስዕል ከሱ ግጥም ጋር አስታክቄ እዚህ መጽሐፍ ውስጥ አካቴቻለሁ እና የኔ ስዕሎች እንግዲህ ሀያ ሁለት አመት የስቱዲዮ ቆይታ ውስጥ እንግዲህ የሰራኋቸውን የተለያዩ ስዕል ስብስቦች ነው። ከሱ ግጥሞች ጋር ስዕል፣ የፎቶግራፊና የውድቀት ስራዎች የሀያ ሁለት አመት ስራዎችን ያካበኩበት ግሪን አርት ቡክ ነው። ይሄ አረንጓዴ የጥበብ መጽሐፍ ከዚህ በኋላ በየአመቱ በአመታዊ ሁኔታ የሚታተም ነው ወይስ የአንድ ጊዜ እትም ነው የሚሆነው? የአንድ ጊዜ እትም ነው የሚሆነው። ለምን ለእኔም አንዴ እንደዚሁ የ አቡነ ጴጥሮስ እንግዲህ ጻድቅ አቡነ ጴጥሮስ እንግዲህ ኢትዮጵያዊ ሰማዕት ናቸው። እንደገና ደግሞ የርሳቸውንም መታወሻና የጃጋማ ኬሎን ሰማያዊ አርበኛና ምድራዊ አርበኛ በሚል እንደዚህ ትንሽዬ ካታሎግ አሁን ደግሞ ገብረ ክርስቶስን እንደዚሁ እና በትናንሽ ስብስቤ ውስጥ እነሱ እንግዲህ ለሀገር የሰሩ ይኖ ላይክ ያስተማሩ ትልልቅ ሰዎችን ለማስታወስ ሞክራለው እና ይሄኛው ደብተር እንግዲህ አንድ የታተመ ና እንግዲህ ስቱዲዮን ኔ የሚጎበኘኝ እነዚህን ካታሎጎች ያገኛል። ሌላው ደግሞ ሌላ ጋለሪ እንደዚሁ እነዚህን ካታሎጎች በይበልጥ በሚገኝበት ቦታ ነው። ቅድም እንግዲህ ስንጀምር ስትነግረኝ ገብረ ክርስቶስንም በማሰብ የኮቪዱንም ጊዜ ብለህ ጠቅስ አድርገው ነበርና፣ በጥበብ ስራ ውስጥ የኮቪዱ ጊዜ እንዴት አለፈ ወይም እንዴት እያለፈ ነው አሁንም ቢሆን? ይህ እንግዲህ ቀድሞ የተሰራ የረዥም ጊዜ አረንጓዴ ጥበብ መጽሐፍ ነው። አክቹዋሊ ኤግዚቢሽን ኦልሬዲ እንግዲህ የከፈቱት ኤግዚቢሽን አለ ኮቪድን ደጋርዲያን የሚለ የውድከት በተለይ አስራአራት ና አስራ ሰባተኛውን ሴንቸሪ ስራዎች እንጨት ላይ የሰራኋቸው ስራዎች ኤግዚቢሽን አርግ ያለው እና እዛ ውስጥ ያሉ ስራዎች እዚህም መጽሐፍ ላይ ተካተዋል እና እንግዲህ ለእኔ በዚህም ጊዜ በጸሎትም ነው ነው ምለው ለምን ሲባል እንግዲህ ብዙ ነገሮች እንዳትሻለው ግን አሁን የጽሞነ የጸሎት ጊዜ ስለሆነ ከዚህ ስክሪን ቡክ ጋርም ተያይዞ ኤግዚቢሽን በሌላ አርት ጋለሪ ጋርዲያን በሚል እንግዲህ ያው በመላእክታት እንጠበቃለን፣ እንግዲህ ለሱም ጸሎት ያስፈልጋል የሚል ኤግዚቢሽን ነው። ተፍቻለሁ። እንኳን ደስ አለ። እስቲ ስለሱ ስራ ትንሽ በለኝ። የእንጨት ስራ ነው ከዚህ ቀደም ከምትሰራው ከኢንስታሌሽን ወይም ደግሞ ይሄ የመቅጠም ስራ ለየት ያለ ነው። ከዛ ደግሞ ወደ መንፈሳዊ ሕይወቱም ያደላ ነው እና ከምን አንጻር ወደዛ ተሳብክ? አክቹሊ የኔ ምርቃትም ወደዛ ያደላል። እንግዲህ ያው አለማዊ ኑሮ ውስጥ መቼም ያው ትሳብ ያለሽ በተለያየ ነገር እና እኔ ተመረኩት እንግዲህ ያው እንደ ራስ በራስ ማስተማር ይሉታል እንግዲህ ነጮቹ ሰብቶት መነሻዬ ራሴን በራሴ ማስተማርም ቢሆን የተመረኩት ግን በውድቀት ግራፊክስ ነው እንጨት ላይ በመጋት በመሳል ከዛ እነሱን ማተም ግን እነዚህን ስራዎች እኔ የአስራ አራተኛ የኢትዮጵያን ትራዲሽናል አርት የቤተክርስቲያን ስዕሎች የጎንደሪያን ፔሬድ የሚባሉት ለእኔ ሁል ጊዜ ይደንቁኛል። ያሳሳላቸው፣ የጣታቸው ርዝመት፣ ያንራጭ ትልቅነት፣ የፊታቸው ክብነት ሁሉ ይማርከኛል። የቀለም አጠቃቀማቸው እንግዲህ አስራ አራተኛው እና አስራ ሰባተኛው ሴንቸሪ ላይ ያላል እና እነሱን እንግዲህ እድሜ ሲፈልግ ጊዜ ሲፈልግ ይጠብቄ እንግዲህ አሁን እዚህ ወቅት ላይ እነሱን ስራዎች አቅርቤያቸዋለሁ። እዚህም ግሪን ቡክ ላይም እነሱ ስራዎች ተካተዋል። እሺ፣ ልኩን እንግዲህ ጊዜህን ሰጥተህ ስላገኘሁህና ስላወራን በጣም ደስ ብሎኛል፣ ላመሰግናለሁ። መጨመር የምትፈልገው ያልተነሳ ሀሳብ ካለ እንግዲህ ለዚህ ኤግዚቢሽን የተባበሩኝና ለዚህ መጽሔት የተባበሩኝ ቀላም ና ሰናይ እንደገና ድሊ ሳሊ ና ደግሞ መላኩ በላይን የፈንድቃን ባለቤት ማመስገን ፈልጋለው። ኦፍኮርስ ዩንና ፕሮግራም እንግዲህ ማመሰግናለ። የአዲሱ ትውልድ ድምፅ የሆነው ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ስርጭቱን እንደቀጠለ ነው። አሁን የስፖርት ሰዓታችን ላይ ደርሰናል። እንደተለመደው ሀብታሙ ስዩም የሀገር ውስጥና የውጭ ስፖርት ክንዋኔዎችን አጠናቅሮ ወደ እናንተ ሊያደርስ ተዘጋጅቷል። ወደዛው ንለፍ። የቤት ኪንግ የኢትዮጵያ ፕሪሚየር ሊግ 19ኛ ሳምንት ጨዋታዎች ከሰሞኑ ተከናውነዋል። አርብ ሚያዝያ 8 ቀን 2013 በተደረጉ ጨዋታዎች ሰበታ ከተማ ጅማ አባ ጅፋርን 2 ለ1 አሸንፏል። በሌላ ጨዋታ ሐዋሳ ከተማ ወላይታ ዲቻን 3 ለ2 አሸንፏል። ቅዳሜ ሚያዝያ 9 ቀን 2013 በነበሩ ጨዋታዎች ደግሞ ወልቅጤ ከተማ ሀዲያ ሆሳናን 2 ለዜሮ 0 ረትተዋል። ባህርዳር ከተማና ድሬዳዋ ከተማ አንድ ለአንድ 1 አቻውተዋል። እሁድ ሚያዝያ 10 ቀን 2013 በነበሩ ጨዋታዎች ፋሲል ከነማና ቅዱስ ጊዮርጊስ በለስቀ አጠናክሯቸዋል። ፋሲል ከነማ ሲዳማ ቡናን ሁለት ለአንድ ሲያሸንፍ ቅዱስ ጊዮርጊስ ደግሞ የዓመታት ተቀናቃኙን ኢትዮጵያ ቡናን 1 አንድ ለዜሮ አሸንፏል። የደረጃ ሰንጠረዥን ፋሲል ከነማ፣ ኢትዮጵያ ቡናና ባህር ዳር ከተማ ከአንድ እስከ ሦስተኛ በመሆን ይመሩታል። የከፍተኛ ጎል አስቆጣሪዎችን ደረጃ አቡበከር ናስር ከኢትዮጵያ ቡና ይመረዋል በ22 ጎሎች። ሙጂብ ቃሲም ከፋሲል ከነማ በ18 ጎሎች ይከተላል። ጌታነህ ከበደ ከቅዱስ ጊዮርጊስ በ11 ጎሎች ሦስተኛ ደረጃን ይዟል። አስራ ሁለት የአውሮፓ ምርጥ የእግር ኳስ ክለቦች ከነባሩ የቻምፒዮንስ ሊግ በመገንጠል የራሳቸው ሊግ ማቋቋማቸው ተሰምተዋል። ይህ እርምጃም ትችትን ቀስቅሰዋል። የእግር ኳስ ባለሥልጣናትና የፖለቲካ መሪዎች ሳይቀሩ ውግዘት አዥጎድጉደውበታል። ማንቸስተር ዩናይትድ፣ ሪል ማድሪድ እና ጁቬንተስ አዲሱን ሊግ ከሚመሩት መካከል ናቸው። የአውሮፓ እግር ኳስ ማኅበራት ኅብረት ዩኤፍኤ ተጫዋቾችን ከሀገር ውስጥና ዓለም አቀፍ ውድድሮች ለማገድ ዝተዋል። እርምጃውን ለመፋለምም ቃል ገብቷል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮንና ና የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን የኅብረቱን ውሳኔ በመደገፍ የአዲሱን ሊግ መቋቋም በማውገዝ መግለጫ አውጥተዋል። ከማንቸስተር ዩናይትድ በተጨማሪ የእንግሊዝ ክለቦች የሆኑ ሊቨርፑል፣ ማንቸስተር ሲቲ፣ ቼልሲ፣ አርሰናልና ቶትናም ሃትስፐር የአዲሱ እቅድ ፈራሚዎች መሆናቸው ታውቋል። ባርሴሎናና አትሌቲኮ ማድሪድ ከስፔን ኤሲ ሚላንና ኢንተር ሚላን ከጣሊያን እንዲሁ አዲሱ ሊግ ተቀላቅለዋል። አንድም የጀርመንና የፈረንሳይ ክለብ እስካሁን ድረስ አዲሱን ሊግ አልተቀላቀሉም። ሁኔታው በቢሊዮኖች የሚ የሚቆጠር ገንዘብ ምንጭ የሆነውን ውድድር ለመቆጣጠር የሚደረግ የመረረ ትግል እንደሚሆንም እየተጠቆመ ነው። ዘገባው የሮይተርስ ነው። በጃፓን ያለው የክትባት ሂደት ዘገምተኛ መሆኑ በተራዘመውና የዛሬ ሶስት ወር ይደረጋል ተብሎ በሚጠበቀው የቶኪዮ ኦሎምፒክ ላይ ስጋት ደቅኗል። ታሮ ኮኖ ክትባትን የሚመለከተው አካል ሚኒስቴር እንዳሉት ኦሎምፒኩ እንዲከናወን ቢፈቀድ እንኳ ውድድሩ የሚደረግባቸው ስፍራዎች ሰው አልባ ሊሆኑ ይችላሉ። ለዚህ በከፊል ምክንያት የሆነው እስካሁን በሀገሪቱ ውስጥ የተከተቡ ሰዎች አንድ በመቶ ብቻ መሆናቸው ነው። ዓለም አቀፍ ተመልካቾች ቀደም ብለው በውድድሩ ላይ ታደም እንዳይችሉ መወሰኑ ይታወሳል። ወደ ጃፓን የሚገቡ እንግዶች የመከተብ ግዴታ ተጥሎባቸዋል። ዘገባው የአሶሺየትድ ፕሬስ ነው። ያሉን አጫጭር የስፖርት ዜናዎች እነዚህ ናቸው። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና ና እኔም ሳሰናግዳችሁ አመሸወት ስመኝሽ የቆየነን፣ ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።